ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለይም በቪዲዮ በሲናገሩ ሰዓቸውና እንዲሁም በውን ሳገኛቸው ትንሽ ስሜታዊ ነገር ነበር። በጣም ደስ ብሎኛል። እንደምታም ሁሉም ሰው እዚያ ያለው በጣም በጋለ አቀባበል ነው የተቀበላቸው። ደስታው በጣም በጣም ከፍተኛ ነው። በቃ ወንድማችንን እንዳገኘን ነበር ምናየው ወይም ልጃችን፣ ለእኔ እንኳን ልጅም ሊሆን ይችላል። ፕሮፌሰር አለማየሁ ገብረ ማርያም ናቸው በዛሬ ዕለት በሎስ አንጀለስ ከተማ የጠቅላይ ሚኒስትር አብይ አህመድን አቀባበል አስመልክቶ ከተናገሩት የተወሰደ ነው። በአብይ ርዕሳችን እንመለስበታለን። ወደ አገራችን ተመልሰን በሚገባው ፊልድ አገራችን ተመልሰን መስራት እንፈልጋለን። ምንድነው ፕላን? ቴዎድሮስ ጸጋዬ ነኝ ከሬት ሚዲያ። ፋታ አግኝተን ስለ ነጋችን እንድናስብ የሚያስችል ሁኔታ እርሶና ቡድኖ ስለፈጠሩ አመሰግና ነው። አንደኛ የተከበሩ ጠቅላይ ሚኒስትር ኢትዮጵያ የባህር በር ባለቤት የመሆኑ የህግ የታሪክና የተፈጥሮ መብት እንዳላት ይቀበላል ወይ? ከእርስዎ በፊት የነበሩት መሪዎች ብዙ እንዳበላሹ ጠፍቶ አይደለም። ጠቅላይ ሚኒስትር አብይ አህመድ ትናንት በዋሽንግተን በግዙፉ የኢትዮጵያውያን ስብስብ ላይ ከተገኙ በኋላ ማምሻውን ደግሞ 1500 ከሚሆኑ የተጋበዙ የማህበረሰብ አባላት ጋር ካደረጉት የእራትና የጥያቄና መልስ ዝግጅት የቀነጨብነው ነው። ወደ ኋላ ላይ ዝርዝሩን ይዘን እንቀርባለን። እሁድ ሐምሌ 22 2010 ዓ ም ጤና ስትልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከልዩ ዝግጅቶቻችን ጋር የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት አየነው ፕሮግራማችንን ንጉሱ ታምሬ ይመራል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን። የሰዓቱን የዓለም ዜና ይሆናል የምናስቀድመው። ሶሎሞን ክፍሌ ያቀርባል። መልካም ምሽት። እንደምናመሽታችኋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ዋና ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ሥነ ሥርዓት ዛሬ በቅድስት ሥላሴ ካቴድራል ቤተ ክርስቲያን ለአንድ የልማት አርበኛ ጀግና በሚደረግ ሥነ ሥርዓት ተፈጽሟል። ቁጥሩ እጅግ በርካታ ሕዝብ በተገኘበት በመስቀል አደባባይም የክብር አሸኛኘት ሥነ ሥርዓት ተካሂዶለታል። በሥነ ሥርዓቱ ላይ ብፁሕ ቅዱስ አቡነ ማትያስና ሌሎች ሊቃነ ጳጳሳት የጸሎት ሥነ ሥርዓት አካሂደዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ዶክተር ሙላቱ ተሾመ፣ ጠቅላይ ሚኒስትር አብይ አሕመድ በተወካያቸው ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ሙፈርያት ካሚል፣ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንዲሁም ሌሎች ከፍተኛ የመንግስት ባለሥልጣናትና የክልል መንግስታት የአበባ ጉንጉን አስቀምጠዋል። አድማጮች፣ የኢንጂነር ስመኘው በቀለን የቀብረ ሥነ ሥርዓት አስመልክቶ ከአዲስ አበባ የተጠናቀረ ሰፊ ዘገባ አለን። ከዓለም ዜናዎቹ በኋላ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እዚህ በዋሽንግተን ዲሲ ያደረጉትን ጉብኝት አጠናቀው በአሁኑ ሰዓት ሎስ አንጀለስ ካሊፎርኒያ ይገኛሉ። ጠቅላይ ሚኒስትሩ በሎስ አንጀለስ ቆይታቸው በዋሽንግተን እንዳደረጉት ሁሉ በዚያ ከሚኖሩ ኢትዮጵያውያን ጋር በሀገሪቱ አጠቃላይ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ በትላንትናው እለት በዋሽንግተን ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር መወያየታቸው ይታወሳል። ከ25 ሺህ በላይ ኢትዮጵያውያን በተሳተፉበት በትላንትናው መድረክ የኢትዮጵያ ልመናና ጩኸት ፍትህ፣ ልማት፣ ሰላምና አንድነት ነው ብለዋል። ጥላቻ፣ ቂምና ቁርሾ በይቅርታ እንዲዘጋም ጥሪ ያቀረቡ ሲሆን የፖለቲካ አሻጥር፣ የኢኮኖሚ ተንኮልና መግደል ነውር ብቻ ሳይሆን መሸነፍ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ከሎስ አንጀለስ የውይይት መድረክ በተጨማሪ በሚኒያፖሊስ ሚነሶታ ቆይታ እንደሚኖራቸውም የዩናይትድ ስቴትስ ጉብኝታቸውን አስመልክቶ የወጣው መርሃ ግብር ያመለክታል። የሶማሊያና ኤርትራ መሪዎች በሁለቱ ሀገሮች መካከል ተቋርጦ የቆየውን ዲፕሎማሲያዊ ግንኙነት እንደገና ለማስቀጠል በከተሞቻቸው ኤምባሲዎችን ለመክፈት ትላንት ከስምምነት መድረሳቸው ተዘገበ። ሁለቱ መሪዎች አስመራ ላይ ከዚህ ውሳኔ የደረሱት የሶማሊያው ፕሬዚዳንት ሞሐመድ አብዱላሂ ፋርማጆ በኤርትራ የሶስት ቀናት ታሪካዊ ጉብኝት ትላንት መጀመራቸውን ተከትሎ ነው። የሶማሊያው ማስታወቂያ ሚኒስትር ዳሂር ሞሐመድ ጊሌ ለአሜሪካ ድምፅ ሲናገሩ የኤርትራና ሶማሊያ ኤምባሲዎች በቅርቡ ተከፍተው ታያላችሁ ብለዋል። የሶማሊያና የኤርትራ መሪዎች በተጨማሪም የአካባቢውን ጸጥታና በአፍሪካ ቀንድ ሀገሮች ውስጥ እየተለወጡ ባሉ ግንኙነቶች ዙሪያም መነጋገራቸውን የሶማሊያው ማስታወቂያ ሚኒስትር አስረድተዋል። የሶማሊያው ፕሬዝደንት መሐመድ አብዱላሂ ፋርማጆና የኤርትራው አቻቸው ኢሳያስ አፈወርቂ የጀመሩትን ውይይት ዛሬም ቀጥለው መዋላቸው ተዘግቧል። ይህ የሶማሊያው መሪ የኤርትራ ጉብኝት የተካሄደው በሁለቱ የቀድሞ ባላንጣዎች በኢትዮጵያና ኤርትራ መካከል ተቋርጦ የቆየው ዲፕሎማሲያዊ ግንኙነት በቅርቡ እንደገና ከጀመረ በኋላ መሆኑ ነው። በኢትዮጵያው ጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዚደንት ኢሳያስ አፈወርቅ የተወሰደው ይህ እርምጃ የኤርትራን በአካባቢው ሀገሮችና በዓለም አቀፍ ደረጃ ለ20 ዓመታት ግድም መገለል ማክተሙ ተነግሯል። በዚምባብዌ ፕሬዝደንታዊ ምርጫ ባለፈው ህዳር ስልጣን የያዙት ኤመርሰን ምንጋጓ በከፍተኛ የድምፅ ብልጫ እየመሩ መሆናቸው ይዘገባል። ባልደረባችን አኒታ ፓውል ከሐራሬ ተከታዩን ዘገባ ልካለች። ትዝታ በላቸው ታቀርበዋለች። የቀድሞው የዚምባብዌ ፕሬዝደንት ሮበርት ሙጋቤ በዛሬ ዕለት ራሳቸው የመሰረቱትን የፖለቲካ ፓርቲ ክፉኛ ነቅፈዋል። ነገ ሀገሪቱ ውስጥ በሚካሄደው ጠቅላላ ምርጫ ላይ ድምፄን ለዛኑ ፒኤፍ ፓርቲ አልሰጥም ነው ያሉት ሙጋቤ። ሀገሪቱ ውስጥ ሙጋቤ የሌሉበት ምርጫ ነገ ሲካሄድ ከ38 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። ሙጋቤ ከጦር ሰራዊቱ በደረሰባቸው ከባድ ተጽዕኖ ምክንያት ባለፈው ህዳር ስልጣን ሲለቁ የተኳቸው ለረጅም ጊዜ ምክትላቸው ሆነው የሰሩት የሰባ አምስት ዓመት ዕድሜ ያላቸው ኤመርሰን ምንጓንጓ ናቸው። አሁን ለፕሬዝደንትነት የሚወዳደሩት እኔን ላሰቃዩ ሰዎች ድምፄን ልሰጥ አልችልም ብለዋል ሙጋቤ በሀብታሞች መኖሪያ ሰፈር ውስጥ ባላቸው ባለሰማያዊ ጣሪያ ትልቁ ቤታቸው ለተጋበዙ ጋዜጠኞች ሲናገሩ ሀያ ሶስት ሰዎች በእጩነት ቀርበው አሁን ሁለት ብቻ በቀሩበት ፕሬዝደንታዊ ምርጫ ሙጋቤ ነገ ድምፃቸውን ለማን እንደሚሰጡ በቀጥታ ተጠይቀው ለአዲሱ ትልቁ የተቃዋሚ ፓርቲ መሪ ለአርባ ዓመቱ ኔልሰን ቻሚሳ ይሆናል ብለዋል። የሙጋቤ አቋም ይህ ይሁን እንጂ ታዲያ በሕዝብ አስተያየት መለኪያዎች ምርጫውን በከፍተኛ የድምፅ ብልጫ እየመሩ ያሉት ባለፈው ህዳር ወር ስልጣን የያዙት ኤመርሰን ምጓንጓ ናቸው። የዘመቻቸው አስተባባሪና መሪ ኩድዛይ ማርዋንጋ በዋና ከተማዋ ሐራሬ ያለውን ሁኔታ እንደሚከተለው ገልጸዋል። በጣም ደስ ብሎናል። አጠቃላይ ሁኔታውና ውድድሩም በጣም ሰላማዊ ነው። ስራችንን ያለ ፍርሃት ነው እያከናወንን ያለነው። በእውነቱ እጅግ ደስ ይላል። የዚምባብዌ ምርጫ ለወጣቱ ስራ፣ ለሀገሪቱም የፖለቲካ ለውጥ ያመጣል በሚል በጉጉት የሚጠባበቁ አሉ። በሌላ በኩል ደግሞ ከብዙ ዓመታት ኢ ዲሞክራሲያዊ አገዛዝ በኋላ አሁን ስራም ሆነ ለውጥ በፍጥነት ላይገኙ ይችላሉ በማለት የሚያስጠነቅቁ ብዙ መራጮች አሉ። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መገናኛ ብዙሃኑን የሕዝብ ጠላቶች ሲሉ የጠሩበትን ምክንያት በቅርቡ በኒውዮርክ ኒውዮርክ ታይምስ ለተባለው ትልቁ የአሜሪካ ጋዜጣ አሳታሚ ነግሬያቸዋለሁ ብለዋል። የጋዜጣው ዋና አዘጋጅ በበኩላቸው እኔም ፕሬዝደንቱ የተጠቀሙበት ቋንቋ እጅግ የሚያስቆጣ መሆኑንና በዓለም ዙሪያ ለሚገኙ ጋዜጠኞች አደገኛ መሆኑን ነግሬያቸዋለሁ ብለዋል። ፕሬዚደንት ትራምፕ በዛሬው የትዊተር መልእክታቸው ከስምንት ቀናት በፊት በዋይት ሀውስ ቤተ መንግስት ከጋዜጣው አሳታሚ ከኤጂ ሱልበርገር ጋር ያካሄዱት ውይይት አብዛኛውን ጊዜ ያሳለፉት መገናኛ ብዙኃኑ አብዝተው ያወጧቸዋል ባሏቸው የሐሰት ዜናዎች ሳቢያ የሕዝብ ጠላቶች የሚለው ቃል ስለተለመደ ነው። በዚህም አዝናለሁ ብለዋል። የስመ ጥሩ የኒውዮርክ ታይምስ ጋዜጣ ሳታሚ ሱልበርገር በበኩላቸው ከዚህ ቀደም ካለፉ የአሜሪካ ፕሬዚደንቶች ጋር የሚካሄዱ ውይይቶች በሙሉ በዜና አይገለጹም ነበር። ሆኖም ትራምፕ በትዊተራቸው አማካይነት ይፋ ካወጡት ዘንድ ምላሽ መስጠት ይኖርብኛል ብለዋል። ከፕሬዚደንቱ ጋር ተገናኝተው ለመነጋገር የተስማሙበት ዋና ምክንያትም የሚስተር ትራምፕ እጅግ አሳሳቢ የሆነ የመጣውን ጸረ ሚዲያ ቋንቋ አስመልክቶ ያደረባቸውን ስጋት ለመግለጽ እንደነበር አብራርተዋል። በዚሁ ወቅትም የሕዝብ ጠላት የሚለው ቋንቋ ከፋፋይ ብቻ ሳይሆን እጅግ አደገኛ መሆኑን ፊት ለፊት ነግሬያቸዋለሁ ብለዋል የኒውዮርክ ታይምስ ጋዜጣ አሳታሚ ሱልበርገር። በዚሁ ለሰዓቱ ያለንን ዜና እናጠቃልላለን። ክቡራት እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የእሁድ ምሽት ልዩ ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ እንጋብዛለን። አሁን ወደ ምሽቱ አብይ ርዕስ እናልፋለን። ቀደም ብለን በመግቢያችን ያስተዋወቅ ነው ነው አብይ ርዕሳችን ጠቅላይ ሚኒስትር አብይ አህመድ በሎስ አንጀለስ ይገኛሉ። በዩናይትድ ስቴትስ ነዋሪ ከሆኑ ኢትዮጵያውያን ጋር በያዙት ውይይት ከሎስ አንጀለሱ ዓለም አቀፍ የአውሮፕላን ማረፊያ ደርሰዋል። ዘጋቢያችን ዳንኤል አርጋው በስልኩ መስመር ይገኛል። ከዚያው ከስፍራው ዳንኤል፣ እንደምን ዋልክ? ደህና ስትልኝ፣ እንደምናለ አሉላ። ሰላም ነው ወይ ዳንኤል? ቀደም ብለን አስተዋውቀናል። ጠቅላይ ሚኒስትር አብይ አህመድ ከዋሽንግተን ወደ እናንተ ወደ ሎስ አንጀለስ ተጉዘዋል። እንግዲህ እንደ ደረሱ ነው። አሁን አንተ ከተቀባዮቹ ጋር ሆነህ የተገኘህና የምትነግረን ምን ይመስል ነበር አቀባበሉ? እስኪ በሱን እንድርደር። በጣም ጥሩ። እንደው አሁን የምገኘው እዚህ በሎስ አንጀለስ ዓለም አቀፉ የአየር የአውሮፕላን ማረፊያ ላይ ነው በተለምዶ ስሞ የሌክስ ወደሚባለው እና የኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ልኡካኖቻቸውን በማያዝ ዛሬ ዶክተር አብይ አህመድ ከኢትዮጵያውያን ጋር ያደርጋሉ ተብሎ የሚጠር የሚጠበቀውን የህዝብ ለህዝብ ውይይት ምክንያት በማድረግ እዚህ ሎስ አንጀለስ ገብተዋል። እንደው ሲገቡም የልኡካን ቡድኖችን አስከትለው ሲገቡም በተለያዩ የእምነት ተቋማት አባቶች፣ የተለያዩ የማህበረሰብ ድርጅቶች፣ የፖለቲካ ሳይንስ ምሁሮች፣ ነጋዴዎች እንዲሁም ህጻናት፣ አዛውንት በአውሮፕላን ማረፊያ ውስጥ በመገኘት በታላቅ ድምቀት ነው የተቀበሏቸው። የህዝቡ ስሜት የተለየ ነበረ። የሀገር ባህል ልብሳቸውን ለብሰው ፍጹም ኢትዮጵያዊ ጨዋነት በተላበሰ መልኩ ነው የተቀበሏቸው። አሉላ ቆንጂት ነኝ። ዳንኤል እንደምን ዋልክ? እንደምን አረፈልክ ነው አንተ ጋር መሰለኝ። አዎ እንደዛ ነው። እንደምን ዋልሽ ቆንጆ፣ ደህና። ከልኡካን ቡድናቸው ከጠቅላይ ሚኒስትሩ ልኡካን ቡድን አንዱን አነጋግረህ ነበረ። ወደዛ ተወስደን በጣም ጥሩ ያሉኝን አብረን ናዳምብ በጣም ደስ ብሎኛል። እሳችሁ እየመት ክቡራንና ክቡራት የአሜሪካ ድምፅ ሬዲዮ ተከታታዮቻችን አሁን የምትሰሙት ያው የተከበሩ ክቡር ዶክተር አቢይ አህመድ እሳቸው ወጥተው አሁን በርካታ ኢትዮጵያውያኖች ለእሳቸው ያለውን ድጋፍ እንዲሁም ለክቡር ለማ መገርሳ ያለውን ድጋፍ እያቀረቡን ያሉት ዳንኤል አቀባበሉን ስነ ስርዓት ስሜቱን ነበር ያጋራሀን። ቀደም ብላ ቆንጅት ወዳ አነሳችለት ጥያቄ ልመልስ እንግዲህ፣ አቀባበሉ ደመቅ ያለ ይመስላል። ከልኡካን ቡድኑ የማነጋገር እድል ነበረ ሆይ ነበር ያለች፣ አግኝቻለሁ። ያናገርከውን ሰው አስተዋውቀን ወደ ቃለ ምልሳችሁ ሰደን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን አግኝቻቸው ነበር ልክ ከአውሮፕላኑ እንደወረዱ እና የልዑካኑን ቡድን ስለተደረገላቸው በዚህ በሎስ አንጀለስ አካባቢ የተሰማቸውን ስሜት አጋርተው ነበረ። እና አብረን ለምን አንሰማቸውም? አሉላ። ካሊፎርኒያ ከመጣን በኋላ የተዘረገልን አቀባበል በጣም ደማቅና ቤተሰባዊ ነው። ከቤተሰቦቻችን ጋር የተገናኘን ያህል ነው የተሰማን። በሎስ አንጀለስ የሚገኙ በተለያየ ዘርፍ የተሰማሩ ኢትዮጵያውያን፣ ኢትዮጵያ አየር መንገድ ሰራተኞች በአጠቃላይ ኢትዮጵያ ነት ሁሉ ኢትዮጵያውያን በክቡር የፌዴሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ለተመራ የልዑካን ቡድን ቢያስደስት አቀባበል አድርገዋል። አሁን የኤርፖርቱ ተርሚናል ነው ያለነው። ነው ኢትዮጵያ ኤምባሲ ሰራተኞች፣ ኢትዮጵያ አየር መንገድ ሰራተኞች፣ ካሊፎርኒያ አካባቢ በተለያዩ መስኮች ላይ የተሰማሩ ወገኖቻችንና ቤተሰቦቻችን ይህንን በክቡር ጠቅላይ ሚኒስትር የተመራ የልዑካን ቡድን ለመቀበል እዚህ ይገኛሉ። ዋሽንግተን ውስጥ በጣም ስኬታማ ስራ ተሰርቷል። የዚህ ጉዞ መሪ ሆነው ግንቡን ማፍረስ ድልድዩን መገንባት ነው። ካሊፎርኒያ ውስጥ በኢትዮጵያውያን መካከል ግንብ የማፍረስ ድልድዩን መገንባት ስራ ተጀምረዋል ብሎ ማለት ይቻላል። እንግዲህ በቀጣይ ሂደቱን አንድ ላይ ምና ይሆናል። ጥሩ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስለ ጊዜው እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። ዳንኤል፣ ወደ አንተው እንመለስ። ካስተናጋጁ የሎስ አንጀለስ ከተማና አካባቢው ነዋሪዎችስ የማነጋገር እድል ነበረህ። በስፍራው የተገኙትን ቀደም ብለህ ያሰማህን ድምጾች ይዘህ ማንን አናገርክ? ምንስ አለሁ? አዎ ሌላው ያገኘኋቸው በዛው ዶክተር አብይን ለመቀበል ከተገኙ ሰዎች መካከል ፕሮፌሰር አለማየሁ ገብረ ማርያምን አግኝቻቸው ነበር። እርሳቸው በዚህ ታሪካዊ የአቀባበል ዝግጅት ላይ በመገኘታቸው የተሰማቸውን ልዩ ስሜት እንዲህ ብለው አጋርተውኛል። አብረን ስማቸው በድጋሚ ለእኔ መቼም በጣም ስሜታዊ ጊዜ ነበረ ለብዙ ጊዜ የጠበቅኳቸው ሰው ስለነበሩ በተለይም በቪዲዮ በሲናገሩ ሰአቸውና እንዲሁ በውን ሳገኛቸው ትንሽ ስሜታዊ ነገር ነበር። በጣም ደስ ብሎኛል። እንደምታዩም ሁሉም ሰው እዚህ ያለው በጣም በጋለ አቀባበል ነው የተቀበላቸው። ደስታው በጣም በጣም ከፍተኛ ነው። በቃ ወንድማችንን እንዳገኘን ነበር ምናየው ወይም ልጃችን። ለእኔ እንኳን ልጅም ሊሆን ይችላል። በቃ በውን ሲገናኝ አንድ ሰው የምታየውና የምታልመው ብዙ የምታደርጋቸው ነገሮች አሉ። ግን በውን ስትገናኝ የሚሰማ ውስጣዊ ስሜት አለ የተለየ የደስታ የአንዳንድም ትንሽ እንዱ ብዥ ማለትም ድውነት ነው ወይ በጣም በቃ ድብልቅቅ ያለ የሆነ ስሜት ነው የሚሰማው። ግን በግሌ በጣም በጣም ተደስቻለሁ እና ደግሞ ዛሬ በምናደርግላቸው ፕሮግራም ደግሞ ሳይለሳቸው አጸፋውን እንደምንሰጥ ደግሞ እግዚአብሔር ፍቃዱ ከሆነ ትልቅ እምነት አለኝ። መልካም እንግዲህ ዳንኤል፣ ያሰማሃን የፕሮፌሰር አለማየሁ ገብረ ማርያምን በኢትዮጵያ ጉዳይ ለረጅም ዓመታት ሲጽፉ የቆዩ በመንግስት ቀደም ባለው አስተዳደር የነበሩ ሁኔታዎችን ጠበቅ አድርገው በሚተቹባቸው በየሳምንቱ በሚወጡ ጽሁፎች ነው የምናውቃቸው። ዛሬ ለጠቅላይ ሚኒስትር አብይ አህመድ ከዚህ ቀደምም ጽፈዋል፤ ከፍተኛ ድጋፍ ከሚሰጡ ወገኖች ውስጥ ናቸው። ያሰማሃን እንግዲህ ሂደቱን ተከታትለህ በስፍራው ከሚገኘው ባልደረባችን ሰለሞን አባተ ጋር ተከታታይ ዘገባዎችን እንጠብቃለን። ለአሁኑ ግን እናመሰግናለን ዳንኤል። እሺ እዛ አሉላ አንዴ መጥቀት የምፈልገው የሚገርመው ነገር በዚህ በአቀባበል ስነስርዓት ላይ የሎስ አንጀለስ ሲቲ ከፍተኛ ባለስልጣናት ተገኝተው ነበረ። ሰርተፍኬትም ለዶክተር አብይ አበረክተውላቸዋል። ኮንግረስ ውመን ኬረን ባስም መልእክት አስተላልፈዋል። በየአመቱ በዛሬዋ ዕለት ጁላይ ሀያ ዘጠኝ የኢትዮጵያውያን ቀን በሎስ አንጀለስ ተብሎ እንዲከበር የከተማው ባለስልጣናት ቀኑን ደንግጓል። የሰው ስሜት የተለየ ነበር፣ ይህንን ታላቅ የምስራች ሲሰማ። ይህንን ለመንገር ነበረ። ትናንትና በዋሽንግተን ዲሲ እንደተደረገው ማለት ነው። የትናንቱ ቀን ደግሞ በኢትዮጵያ ቀን ተደርጓል በዋሽንግተን። መልካም፣ በእርግጥ ትልቅ ቀን ነው። እናመሰግናለን፣ ትልቅም ዘገባ ነው የነገርከን። ሌሎች ሂደቶችንም ቀደም ብለን እንዳልነው ተከታትለ ታደርሰናለህ። ዳንኤል አርጋው እናመሰግናለን። እግዜር ይስጥልን። እናመሰግናለን። እናንተ ደግሞ አመሰግናለሁ። ጊዜ ስጥልኝ። ከአዲስ አበባ ወደ ደረሰን ዘገባ ይሆናል አሁን የምናልፈው በኢትዮጵያ የኃይል ልማት ዘርፍ ከፍተኛ አስተዋጽኦ ያደረጉት የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ሥነ ሥርዓት ዛሬ በታላቅ ክብር ተፈጽሟል። በኢንጂነር ስመኘው ስራ ህያው ሆኖ የኢንጂነር ስመኘው ስራ ህያው ሆኖ እንደሚቀጥል የገለጹ በአሸኛኘቱ ስነስርዓት ላይ የተገኙ አስተያየት ሰጪዎች ያሟሟታቸው ምርመራ ውጤት በፍጥነት ይፋ እንዲደረግ ጠይቀዋል። መንግስት ለዜጎች ደህንነት ዋስትና እንዲሰጥም የጠየቁም አሉ። እስክንድር ፍሬው ተከታዩን ዘገባ አስተላልፈዋል። በዓለም ከሚገኙ ታላላቅ የኃይል ማመንጫዎች አንዱ የሚሆነውን ግድብ ግንባታ በስራ አስኪያጅነት መርተዋል። በርካቶች ለደቂቃዎች በማይቋቋሙት የጉባ ሙቀት ሰባት ዓመታትን በትጉህ ስራ አሳልፈዋል። የግል ኑሯቸውን ሰውተው ልጆቻቸውንም ለአሳዳጊ ትተው ከዚያ በረሃ ከትመዋል። በጣም አመሰግናለሁ ስለ ጊዜውት ሽፍታ መስሎ ራሱን ለስራ ሰጥቷል ብሏል። የቀብር ስነ ስርዓቱ የመድረክ መሪ አድካሚው ስራ ያልበገረው በረሃ ያላሸነፈው ጀግና አዲስ አበባ ያውም መሀል ከተማ አደባባዩ ላይ አሸለበ። ይህ ያሳዘናቸው ውስጣቸው የተቆጣ አንጀታቸው ያረረ ሴት ወንዱ ትንሽ ትልቁ ዛሬ በሽኝቱ ስነ ሥርዓት ላይ ተገኝተዋል። እናም ዛሬ ለቅሶ ሆነ ሀዘን ነገሰ። ታላቅ የልማት አርበኛ ያሏቸውን ባለሙያ ማጣት ያባባ ሰው ለቅሶ አሟሟታቸው ያመጣው ያበረታው ሀዘን በልዩ ልዩ መንገድ የተገለጸው በመፈክርም የተንጸባረቀው የሆነው ዛሬ በተለይ በመስቀል አደባባይ እየታየው ትዕይንት ስሜት ፈንቅሎ የወጣበት ፍትህ በብርቱ የተጠየቀበት ነበር። ለአሜሪካ ድምፅ አስተያየታቸውን የሰጡ ለቀስተኞችም የተፋጠነ ፍትህ እንዲኖር ጠይቀዋል። ኢንጂነር አባይ ወርቅ አለማው ከእነዚህ አንዱ ናቸው። ዛሬ ኤው ቅጥል አርሬ በዜግነት ይችን ይዳሃ አገር የድህነት ችግር እፈታለሁ ብሎ የተዘጋጀ ነው። ወንድ ጀግና ዲፕ አመለካከት ያለው ጥልቅ የሆኑ ልጆችን ሳይል ምን ሳይል አንድ ለአባቱ የሆነ አባቴን ሳይል በበረሃ አባይ እኮ የሚያቃጥል እንዴት ዶ ከላርን የሚያቃጥልህ ከስር ነው እንደሚያቃጥልህ አንድ ቀን እኮ ይሄ ደም መምጣት አትችልም። አባይ ላይ ሰባት ዓመት 24 ሰዓት ሙሉ ሲሰራ ልጆቹን ትቶ ወገኑን ትቶ ለዚች ምድር መልካም ለመፍጠር ነው ወንድሜ። እኔ ምን ብዬ ልበልህ ዛብ እናቴ ትዳሩ የኢትዮጵያ ሕዝብ ሰው ኢትዮጵያ ነች። ይሄ ምስኪን ቁ ልጆቹ ሜዳ ላይ በትሎ ትዳሩ ኢትዮጵያ አድርጎ የኖረ ነው። ሌላዋ አስተያየት ሰጪ ...se la hemos የኢንጂነር ስመኘው አሟሟት እንቆቅልሽ እንደሆነባት ትናገራለች። የኢንጂነሩ መሞት በጣም አሳዝኖኛል። ለሀገር እየለፉ ባሉበት ሀገራችን ከድህነት አረንቋ ለማውጣት በሚያደርጉት ጥረት ላይ አዲስ አበባ ላይ እዛው መስቀል አደባባይ ሰው በበዛበት ሀያ አራት ሰዓት ሰው በሚንቀሳቀስበት አካባቢ ተገለው መገኘታቸው እንደ ሀገር ዜጋ እኔ በጣም ውስጤ ጎደኝ፣ እኔ ለራሴ ማለት ነው። ስለዚህ ይህ ነገር ይቆም፣ ከአሁን በኋላ እንዲቆም ነው እኔ የምነግረው ለኢትዮጵያ ህዝብ ሁላ ሁላችንም ተባብረን ይህን ነገር እንድናስቆመው። ሀዘናችን በጣም ጥልቅ ነው፣ ግን እሱ ቢሞትም ስራውን አሁንም ህይወት እናደርገዋለን። እኛ እንቀጥላለን። የህዳሴው ግድብ አቆምም እንሰረዋለን። እንደጀመርነው እንጨርሰዋለን። ይህ ነው መልእክቴ። አቶ አንሙት የተዋለ ሌላው አስተያየት ሰጭ ናቸው። ዛሬ የኢንጂነር ስመኘው ሞት በጣም ከአይምሮ የበላሽ ቤት ስራ መስራት አልቻልኩም። ለዛ ነው የመጣው ዛሬ እና እኔ አላመንኩም መሞቱን። ራሱ አላምንም ኢንጂነር ስመኘው ማለት አይደለም ሰው ይገላውን ብዬ ጅብ ይበላውን ብዬ አላስብም። በእውነት ለመናገር ማለት ነው ጅብ ራሱ ቢያየው ሰላም ብሎት የሚያልድ ነው ይመስለኝ። እኔ ኢንጂነርን ሰው ይገላውን ብዬ በአይምሮ አላስበውም። በእሱም ደግሞ ጥበቃ አያስፈልገውም። እሱ ማለት ኢትዮጵያ ሕዝብ ነው። ለኢትዮጵያ ሕዝብ ጥበቃ ራሱ አያስፈልጋትም ብዬ ማስበው እሱ ለሀገር የሚሰራ ሰው ነው። ለሀገር የሚሰራ ደግሞ ኢትዮጵያ ሕዝብ ለእሱ ከሌላ ማንም እኔ እውነት ለመናገር አውሬ እንኳ ቢያገኘው ስመኛን ይበላውን ብዬ አላስብም። እና አልስለዛ ነው በቃ ለማየት ነው። ይሄም አይበቃም ግን እኔ ኢንጂነር ስመኘው ከልቤ አይጠፋም መቼም ቢሆን እኔ እንጃ ቅርብ ምንም ማለት አልችልም። እግዚአብሔር ያጽና። እኔም ማስተጅ መስጠት እሺ ንጌታ ማ ልበልስም ላሉ ሊበንማ ሊበን ጃታን ይባላሉ። ለምን መጣህ ዛሬ? ምንድን ነው ስሜትህ? የመጣሁት ፍትህን ፈልጌ ነው። ምክንያቱም በኢትዮጵያ ውስጥ እየተደረገ ያለው ነገር በጣም ስላለ ነው። መልካምነታችን፣ መደመራችን፣ ይቅር መባባላችን፣ ፍቅራችን ቦታ እያለው ግን ያልተሰሩ ደግሞ ስራዎች አሉ። እነዚያ ምንድን ነው? ብሔራዊ ደህንነት የለም። እኔ በጣም በጣም በጣም በጣም አዝኛ ነው። ይህን የሚያክል ትልቅ ሀሳብ ይዞ እየለፋ የሰራ ያለ ሰው እንዲህ በቀላሉ እዚህ መስቀል አደባባይ አሁን ባለንበት ሰዓት ባለንበት ቦታ ላይ መገደሉ በጣም ነው የሚያሳዝነው። ነገ ይሄ ሁላችንም የሚመለከት ጉዳይ ለሁላችንም ነው የሚያሰጋ ጉዳይ ነው። ይሄ በጣም ያሳዝናል። ይሄ መጣረም ያለበትም ለቤተሰቦቻቸው መጽናናት ነው። አመሰግናለሁ። እግዚአብሔር ያጽና። ግን ለምን የሚል ቲሸርት ለብሰው በመስቀል አደባባይ እያገኘኋቸው አቶ ጸጋዬ ጥላሁን ደግሞ ጥያቄያችን እንግዲህ የእሱ ገዳዮች ለፍትህ ይቅረቡልን፣ ለህዝብ ይቅረቡ፣ ህዝብ ይወቃቸው፣ ማና የገደለው የሚለውን ነገር ጥላታችን ማወቅ ስላለበት ነው። ምክንያቱም ኢትዮጵያ ተስማምታ እንዳትኖር የሚያደርጉ ይሄ ከሽብር የማይተናነስ ነገር ነው። እኛ ከዚህ በላይ ሌላ ተስፋ የለን። ከኢንጂነር ስመኘው በላይ ማንኛውም ኢትዮጵያዊ ጥሩ ተስፋ ሊኖረው አይችልም። ስለዚህ የእሱ እንደመመለስ ከተቻለ ወንጀለኞቹ ለፍትህ ሲያቀርቧቸው ብቻ ነው፣ ለህግ ሲቀር ነው። እና አሁንም ጥያቄያችን እያ በተለይ አሁን ክቡር ጠቅላይ ሚኒስትራችን አገር ውስጥ አይደሉ በሚመለሱበት ጊዜ ይህን ጉዳይ አጣርተው ይፋ እንዲደረግልን ነው ዋናው ጥያቄያችን ማለት ነው። በየትኛውም ቦታ ላይ የማንኛውም ኢትዮጵያዊ ጥያቄ ይሄ ነው፣ የፍትህ ጉዳይ ነው። ለፍትህ ይቅረቡልን፣ እንያቸው፣ እንወቃቸው፣ እነማናቸው ነው። ከካራቆሬ መምጣቱን የገለጸው ይርነቃቸው አበበም ስሜቱን አጋርቶኛል። ባለፈውም የሞት ነው እዚሁ ነበር። ባለፈውም ያ ሁሉ ህዝብ ሲሞት ከጓደኞቻችን ጓደኞቻችን ወንድሞቻችን ሲሞቱ አሁንም ቀጠለ። አሁን ደግሞ በጣም ሁላችንንም ይነካ ነገር ነው በቃ የገጠመ እና ጀግናችን ነው የሞተው። በቃ በቃ ብርሃናችን ብርሃናችንን ያጣ ነው በቃ። ብርሃን የሆነውን ነገር ምንድን ነው? አሁን ይሄ መፍትሄው ምንድን ነው? መንግስት ምንድን ነው? ከዚህ በላይ ምን አይነት እርምጃ አለ? አሁን ዶክተር አብይ እዚህ ጋር በቃ ትንሽ ቆፍጠን ያለ ነገር ማድረግ አለባቸው። በቃ በተለምዶ ሰሚት ተብሎ በሚጠራው አካባቢ ከሚገኘው መኖሪያ ቤታቸው ወደ መስቀል አደባባይ ያመራው የኢንጂነር ስመኘው በቀል አስከሬን የመጀመሪያ ሽኝት የተደረገለት በመስቀል አደባባይ ነው ቁጥሩ እጅግ የበዛ ህዝብ በተገኘበት ቀጣዩ ጉዞ ደግሞ አራት ኪሎ ወደሚገኘው መንበረ ጸባዎት ቅድስ ስላሴ ካቴድራል ነበር በዚህ ስነ ስርዓት ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን በራሳቸውና ለጉብኝት አሜሪካ በሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ስም የአበባ ጉንጉን አስቀምጠዋል ፕሬዚዳንት ዶክተር ሙላቱ ተሾመና ሌሎች ከፍተኛ ባለስልጣናትም በሥነ ስርዓቱ ላይ ተገኝተዋል፣ የአበባ ጉንጉንም አስቀምጠዋል። መስከረም 3 ቀን 1957 ዓ ም ነው ኢንጂነር ስመኘው ከአባታቸው ከአቶ በቀላይን ዓለምና ከእናታቸው ወይዘሮ ዘነቧ አብተው ጎንደር ክፍለ ሀገር ጠዳ ወረዳ ማክሰኝት የተወለዱት የመጀመሪያ ደረጃ ትምህርታቸውን የተከታተሉት በእንፍራዝ አንደኛ ደረጃ ትምህርት ቤት ሲሆን በደሴና በወልዲያ ደግሞ የመለስተኛና ሁለተኛ ደረጃ ትምህርታቸውን ተከታትለዋል። በኤሌክትሪክ ቴክኖሎጂ ዲፕሎማ ከአዲስ አበባ ዩኒቨርሲቲ ደግሞ በሲቪል ምህንድስና የመጀመሪያ ዲግሪ አግኝተዋል። በአገር ውስጥና በውጭ ሀገር ተጨማሪ ስልጠናዎች መውሰዳቸውም በህይወት ታሪካቸው ተጠቅሷል። በኢትዮጵያ በተካሄዱ ታላላቅ የኃይል ማመንጫ ፕሮጀክቶች ግንባታዎች የተሳተፉት ኢንጂነር ስመኘው በተለይ እውቅና ያገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ ሆነው መስራት ከጀመሩበት ጊዜ ጀምሮ ነው። የእሳቸው ዜና ረፍት ከተሰማበት ጊዜ ጀምሮም በርካቶች ለግድቡ ግንባታ ያላቸው ተነሳሽነት መጨመሩ ታይቷል። አሜሪካ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉትም ኢንጂነር ስመኘው ቢሞቱም የግድቡ ግንባታ አይቋረጥም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች ቀደም ብሎ በእስክንድር ዘገባ የተጠቆመ በዩናይት ስቴትስ ነዋሪ ከሆኑ ኢትዮጵያውያን ጋር ለሚያደርጉት ጉብኝት እዚህ ዩናይት ስቴትስ የተለያዩ ከተሞችን በመዘዋወር ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በዋሽንግተን ዲሲ በተካሄደው ስነ ስርዓት ላይ የተናገሩትን ድምፅ እናስከትለው። ጥላቻ ቂም ቁርሾ በይቅርታ ይዘጋ። ቅናት፣ የፖለቲካ ሻጥርና የኢኮኖሚ ተንኮል፣ ምቀኝነት አክሳሪ ለመሆኑ ከኢትዮጵያ ወዲያ ማን ምስክር መሆን ይችላል? መግደል ነውር ብቻ ሳይሆን መሸነፍ ጭምር ነው። ኢንጂነር ስመኛውን መግደል እንጂ የሕዳሴ ግድብን ማቆም አይቻልም። ኢንጂነር ስመኛውን መግደል እንጂ የሕዳሴን ግድብ ማቆም አይቻልም። ኢትዮጵያ ለቁርጥ ቀን የሚሆኑ ልጆች ያላት ማህጸነ ለምለም መሆኗንና ሾተ ላዩን ዛሬ ያፈረሰች በመሆኑ የጀመርነውን እንጨርሳለን። ኢትዮጵያም በታላቅ ጎዳና ወደፊት ትገሰግሳለች። በመጨረሻም የማይገባንን ክብር ሰጣችሁ በዚህ ሁኔታ ፈጣሪ ልቦናችሁን ያያልና ጥማታችሁን ያያልና፣ አትጠራጠሩ። ኢትዮጵያ አትከስርም። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሰሞንኛ እንቅስቃሴዎች፣ በአካባቢያችን የሚታዩ ትዕይንቶች የዘገባችን ሙሉ ትኩረት ወስደዋል። ወደ ትላንት ምሽቱ ትላንት ምሽት ብቻ ሳይሆን ትላንት ቀኑን ሙሉ ወደተካሄደው ግዙፉ ስብሰባ ጭምር ነው የምንወስዳችሁ። ታዲያ ቆንጅት የኢትዮጵያ ቀን ይህ እያነጋገረ የተለየ ትኩረት እየሰጠ ያለ ጉዳይ ጠቅላይ ሚኒስትር አብይ በሚሄዱበት እየተከተለው ነው እና በዩናይት ስቴትስ ነዋሪ ሆነው ለሆነው ኢትዮጵያዊ ይዘውት የመጡ ሊመስል ስጦታ ሊመስል ምንም አልቀረውም። ልክ ነው። ትናንት በዋሽንግተን ዛሬ ደግሞ ዘጋቢያችን ዳንኤል አርጋው እንዳለው በሎስ አንጀለስ ተመሳሳይ ኢትዮጵያን ማክበሪያ ጠቅላይ ሚኒስትሩን ማክበሪያ ስነስርዓት እየተካሄደ ነው የሚመስለው እንደተረዳ ነው። እንግዲህ ሚኒሶታም እንደዚሁ ይሆን ይሆናል አይታወቅም። ያልሄዱበት ቦታ እንዳይሰየም ነው የምንፈራው። ሄዱበት እያየን ነው። የኢትዮጵያ ቀን ጉዳይ ሳቢነቱን ያህል የአካባቢው ነዋሪዎች ምን ይላሉ የሚሉ ጥያቄዎችን በሚቀጥሉ ተከታታይ ፕሮግራሞቻችን እናቀርባለን። ምንስ አንድምታ ይኖረዋል ምንስ ተጨባጭ ፍሬ ያለው የኢትዮጵያ ቀን ተብሎ መሰየሙ መከበሩ የሚሉትን እናያለን። ለጊዜው ታዲያ አንድ ሰው አነጋገር ያለሁ ሌላ ጉዳይም በተያያዥነት የምናነጋግራቸው ስለነበር በዋሽንግተን ዲሲና አካባቢው በሚደረጉ የሰብአዊ መብትና ሌሎች የበጎ ምግባር እንቅስቃሴዎች በሚያደርጉት የነቃ ተሳትፎ የሚታወቁ ናቸው። ከባዱ በላቸው ይባላሉ። ሐምሌ 21 የትናንትናው እለት ወይንም እንደ አውሮፓውያን ዘመን አቆጣጠር ጁላይ 28 በየአመቱ በዋሽንግተን ዲሲ የኢትዮጵያ ቀን በሚል መሰየሙ ያሳደረባቸውን ስሜት አስመልክቶ በሰጡኝን በመጀመሪያ ዋሽንግተን ዲሲ ሜር ባውዘር ራሳቸው መገኘታቸው በጣም ያስደነቀኝ ያልጠብኩት እና በጣም ደስ ያለኝ ጉዳይ ነበር እዛ ቦታ ላይ። ከዛ አልፎ ደግሞ ኢትዮጵያኖችን በሙሉ እዚህ ዋሽንግተን ዲሲ አካባቢ ያለንን ከማክበር ከማድነቅ አልፎ እንዳልከው ጁላይ ሀያ ስምንት በየዓመቱ ኢትዮጵያ ቀን ተብሎ በዓለም መዲና በሆነችው በዋሽንግተን ዲሲ ዲዚግኔት ሲደረግ ሲታወቅ በጣም ነደስታ ብቻ አይደለም ተሰማኝ በጣም በጣም ትልቅ ኢምፖርታንት ቀን ሊሆን እንደሚችል ምክንያቱም እሳቸውም እንደተናገሩት ከኢትዮጵያ ውጭ በከፍተኛ ቁጥር ኢትዮጵያኖች የሚገኙበት አካባቢ እንደመሆኑ አንደኛ ባህላችን፣ ቅርሳችን ለመዲናዋ ነዋሪዎችና ለዓለም በሙሉ ልናሳይበት የምንችል ቀን ልናደርገው እንደምንችል፣ ሁለተኛ ጠቅላይ ሚኒስትራችን ደግሞ እንደተናገሩት የኢትዮጵያን ቱሪዝም የምናስፋፋበት ስራ የምንሰራበት ፕራክቲካል የሆነ ነገር የምንሰራበት ቀን ልናደርገው እንደምንችል እንትኑ ታይቶኛል። በጣም ትልቅ ውለታ ነው የዋዱልን ነው የማስበው። እኔ በበኩሌ ደግሞ በዚህ በዋሽንግተን ዲሲ አካባቢ ነዋሪ እንደመሆኔ ደግሞ ይህንን ቀን እንደ ኢትዮጵያ የአዲስ ዓመት ቀን እንደምናከብረው አድርጌ ወስደው ግሮ በጣም ጥሩ ነገር ነበር። ግሩም በንቃትም በኢትዮጵያ ጉዳዮች እንደሚሳተፍ ሰው በተለይ በመብት ጉዳዮች ላይ በሚያደርጉት እንቅስቃሴ ይታወቃሉ። ወደ ሌላ ከዚሁ ከትላንቱ ስነ ስርዓት ጋር ምናልባትም የትላንቱ ስነ ስርዓት ላይ ጎልቶ ይወጣ ነገር ግን በዝግጅቱ ሰሞን ጀምሮ ወደ ታየ ጉዳይ ልውሰዶ በመድረኩ የታየው የተቃውሞ ስሜት ነበር ወይም የተቃውሞ ስሜት የተንጸባረቀበት ሁኔታ ገና በዝግጅቱ ወቅት አንስቶ መሰንበቻውን ሲያነጋግርም ሲያወዛግብም፣ በጋዜጣዊ መግለጫ ወቅትም ስርአቱ ስነ ስርዓቱ እስኪቋረጥ ድረስ የሄደ ነገር ተመልክተናል። በቅርብ እንደሚከታተል እና በዲሲ ግብረ ኃይል የዚህ እንቅስቃሴ ጎላ ተብሎ የታየ ቡድን ጋራ የመድረኩ ታዋቂ የመድረክ ሰው ታማኝ በየነን የሚመለከት ከጠቅላይ ሚኒስትሩ ጋርም የነበረውን ሁኔታ በመድረክ ተመልክተናል በፌስቡክ አማካኝነትም ብዙዎች እንደታዩት እንደተመለከቱት እንገምታለን እስኪ ስለ መነሻው ይግለጹልን የዚያ ተቃውሞ ምልክት ምንድን ነበር መሰረቱ አቶ ከባዱ እንግዲህ ግል አስተያየቴን ነው የምሰጠው እንዳልከው ካየሁት ተነስቼ መሰለኝን የተሰማኝን ነው የምገልጸው። እንግዲህ መጀመሪያ ፕሮግራሙ ምንድን ነበር ቢባል ጠቅላይ ሚኒስትር ወደ አሜሪካ መጥተው በተለይ ዋሽንግተን ዲሲ አካባቢ ያለው ዋናውን ትልቁን የዲያስፖራ ኢትዮጵያ ሕብረተሰብ ሌላውን ኢትዮጵያ እየዞሩ እንደጎበኙት ለማነጋገር ነው እና ለ የተጀመረውን የሰላምና የእርቅ የመስማማት ጥረት ወደዚህ አካባቢ ያለን ኢትዮጵያኖች ለማዳረስ ነው የመጡት። እና በተለይ ደግሞ እዚህ በውጭ ዋሽንግተን ዲሲ አካባቢ ያለን የኢትዮጵያ ዲያስፖራ አባላት የነጻነት ትግሉን በይበልጥ ስንደግፍ እና ስናግዝ፣ ድምጻችን ሲሰማ እንደነበረ ሁሉ አሁን ይህን የለውጥ እድል ስናገኝ ተሳታፊ መሆናችንን ተባባሪ መሆናችንን ለማረጋገጥ የተደረገ ሙከራ ነው። ቀጥሎም ወደፊት ደግሞ ዲያስፖራ ኢትዮጵያኖች የሚኖራቸውን ሀገራቸውን ለማሳደግ ሀገራቸውን ለመቀየር ያለባቸውን ድርሻ አጥቁሮ ለማሳየት ነበረ ዓላማው ብዬ ማስቦች። እንዳልከው የዝግጅቱ ሁኔታ ትንሽ ዘብረቅረቅ ማለት እና አካሄዱ ሊደረግ የሚችለውን ትልቁን ነገር የማደብዘዝ ነገር ታይቶ ነበር ብዬ ገምታለሁ። ይሄው ምንድን ነው ይሄ ፕሮግራም እዚህ ዋሽንግተን ዲሲ አካባቢ የምንገኝ ዲያስፖራ አካላትን የሚመለከት እንደመሆኑ መጠን አስተናጋጅ መሆን የነበረብን የእኛ ሕብረተሰብ ነው ብዬ ነው የምገምተው። እርግጥ የዲፕሎማቲክ እና የፕሮቶኮል ነገር መጠበቅ ስላለበት የኤምባሲው ኮኦርዲኔትነት ያስፈልጋል። ጥያቄ የለውም። ግን ከዛ ውጭ ያለውን ነገር ግን ለዲያስፖራ አባላት ቢሰጥ ኖሮ የበለጠ ተገቢነት ይኖረው ነበር ብዬ ናቅ በኔ አስተያየት። የዚህ ፕሮግራም መሪ ወይም ማስተር ኦፍ ሰርሞኒ የሚባለው ማለት ነው ላይ ነው ችግሩ የነበረው፣ ማን ሆን የሚለው ላይ ነበረ ችግሩ የነበረው። ሳምንታቱን ሙሉ ሲያጨቃጭቅ የነበረው ፕሮግራም ላይ ማስተር ኦፍ ሰርሞኒ ሆነው የመጡት እንደኔ እንደኔ በሁለት ምክንያት ጥሩ ምርጫ አልነበሩም ብዬ አስባለሁ። አንደኛው እሳቸው የዲያስፖራ ባላ የሚኖሩት ኢትዮጵያ ነው። ይሄ የዲያስፖራ ፕሮግራም ነው። እዚህ ያለውን ኢንቫይሮንመንትም ሆነ ካልቸር የዛ አካል ሊሆኑ አይችሉም። አንደኛው እሱ ነው። ሁለተኛው ደግሞ አውቃለሁ ጥሩ ጸሐፊ ናቸው ጥሩ ተቺ ናቸው ጥሩ አመላካች ናቸው በሙያቸው የተሰለፉበት መስመር ግን ይሄ የመድረክ ጉዳይ ነበረ መድረክ ላይ ደግሞ እንደሚታወቀው መድረኩን ሊያሳምሩ የሚችሉ በጣም ጥሩ ህዝብን ስሜት ሊቀሰቅሱ የሚችል የመድረኩን አካሄድና ሁኔታውን እያዩ እዛው ላይ አርቲስቲክ የሆነ ነገር እየተጠቀሙ የበለጠ ፕሮግራሙን የሚያጎሉ ሰዎች ናቸው ማስተር ኦፍ ሰርሞኒ መሆን የሚገባቸው ከዚህ ጋራ ከአርቲስት ታማኝ ጋራ የሚመጣጥን አይመስለኝም። በዚህ ሁለቱም ምክንያት አፕሮፕሬት አልነበሩም ብዬ አስባለሁ እና አቶ ታማኝው አንደኛ በዘመናት የዲያስፖራውን ድምፅ ሆኖ ሲያገለግል የሆነ ነው። ያ ዲያስፖራው ታማኝ ድምፅ መሆን ብቻ ሳይሆን መለስ ብለን ታሪካቸውን ብናይ ከሀያ ሰባት ዓመት በፊት ጀምሮ እዛው ከኢትዮጵያ ጀምሮ ድፍረትና በተለየ ቋንቋ ትኩረት በሚሰጠን ቋንቋ ሲናገር፣ ሲጮህ የነበረ ሰው ነው እና አንድም ያንን መታየት መታወስ ነበረበት። ሆኖም ግን ይህን ካልኩ በኋላ ይሄ በመሀል ፕሮግራሙን ለማዘጋጀት ውጥንቅጡ ይሄን ነገር ማሳመር ሳይቻል ስለቀረ የዚህ በትናንትና ፕሮግራም ላይ ጠቅላላውን ፕሮግራም ወደ አልተፈለገ መልክ እንዲሄድ የወሰደው ይመስለኛል። አቶ ከባዱ በላቸው የሰጡን አስተያየት ነበር። አድማጮች የተከታተላችሁት አቶ ከባዱ በላቸውን ለጊዜያቸው አመሰግናለሁ። አድማጮች ታዲያ ያ ሁኔታ እንደምን እንደተቋጨ የቴሌቪዥን ምስሉን የመከታተል እድል የነበራችሁ ታዝባችሁ ይሆናል። ቀደም ሲልም ከአንድ ቀን በፊት ጠቅላይ ሚኒስትር አብይ የአቶ ታማኝን ስም በመድረኩ ጠርተው የጨዋታ የቀልድ ቢጤ አስተያየት ያለበት ቆንጂት ያን አይነት አስተያየት ያቀረቡበት መድረክ ላይ ታዝብ ያለው በቦታው ተገኝቼ የትላንቱ ብዙዎችን ያነጋገረ አሁንም እያነጋገረ ያለ ወደ መድረኩ ራሳቸው ጋብዘውት ከታማኝ ጋር ሲጠቃቀፉና የተለየ ሞቅ ያለ ስሜት ሲለዋወጡ ተመልክተናል። እንግዲህ ይሄ ውዝግብ የነበረበት ሁኔታ ያበቃ የተቋጨ ይመስለኛል። እንግዲህ ይሄንኑ ይመስላል። ሌላ ብዙ የሚባል ነገር ያለ አይመስለኝም። ወደ ቀጣዩ ዝግጅት ስናልፍ ጠቅላይ ሚኒስትር አብይ አሕመድ ከ25 ሺህ በላይ ቀደም ሲል አሉላ እንደዘረዘረው ኢትዮጵያውያን በታደሙበት ግዙፍና የደመቀ ስብስብ ላይ ከተካፈሉ በኋላ ማታው ላይ ደግሞ 1500 የሚሆኑ የማህበረሰብ ተጠሪዎች የተገኙበት የጥያቄና መልስ ዝግጅት ላይ አምሽተዋል። በዚያ ዝግጅት ላይ ደግሞ በቪዲዮ እንዳየ ነው ማለት ነው፣ የመገኘት እድል አላጋጠመኝም እንዳንተ አሉላ አዛውንቶች መርቀዋቸዋል። እናቶች አስከበሩን ሲሉ አሞግሰዋቸዋል። በርከት ያሉ ጥያቄዎችም ቀርበውላቸዋል። ጠንከር ጠንከር ያሉም የተወሰኑትን ጥያቄዎችና የጠቅላይ ሚኒስትሩን ምላሾች እስቲ አጠራርገን እናሰማችሁ። በርካታ ሰዎች ነበሩ ጥያቄ ያቀረቡት። ጥቂቱን ነው የያዝ ነው። እንስማ። እድሉን የሰጠኋችሁ ሰዎች ወደዚህ ይኑና፣ እድሉን የሰጠኋችሁ ብቻ መስመር መስመር መስመር። ይሄ ሁሉ ሰው አይደለም። ሌላ ዕድል ትሰጣቸዋለሁ። ጊዜውን አትጨርሱት። ተመለሱ። እንቀጥል። እሺ፣ እኔ አንዴ አንዴ ጸጥታ። ዶክተር አብይ እዚህ ሀገር መጥቶ በማያቴ በጣም ደስ ይለኛል። የተቀደሰ የተባረከ ሰው ነው። እንደሱ ያለ ኢትዮጵያኖች ሁለት ሶስት ቢገኙ ኢትዮጵያ ትቀናለች፣ ግን አንድ አብይ ደግ ሆን ደጋፊ ከሌለው አንድ እንጨት አይነድም፣ አንድ ሰው አይፈርድም። የመጣሁት ከመነሶታ ነው። መነሶታም በጣም በዝግጅት ላይ ነው። ንገሪ ተብዬ ነው። እየተዘጋጀን ነው። በጣም በጉጉት እየጠበቅናችሁ ነው ብለዋል። እና የእኔ ጥያቄ መጀመሪያ ላመሰግነው የምወደው ዶክተር አብይን እግዚአብሔር አብዝቶ ይባርክ ባሎቻችን እያከበሩን ነው። አለቆቻችን እያከበሩን ነው። ወንድሞቻችን እያከበሩን እውነት አይደለም? ሁላችንም ወደ አገራችን ተመልሰን በሚገባው ፊልድ አገራችን ተመልሰን መስራት እንፈልጋለን። ምንድነው ፕላነ? እግዚአብሔር ይስጥልኝ። ቴዎድሮስ ጸጋዬ ነኝ ከሬዮት ሚዲያ ሰን ስለ ነጋችን እንድናስብ የሚያስችል ሁኔታ እርስዎና ቡድኖ ስለፈጠሩ አመሰግናለሁ አንደኛ የተከበሩ ጠቅላይ ሚኒስትር ኢትዮጵያ የባህር በር ባለቤት የመሆኑ የህግ የታሪክና የተፈጥሮ መብት እንዳላት ይቀበላሉ ወይ ከእርስዎ በፊት የነበሩት መሪዎች ብዙ እንዳበላሹ ጠፍቶኝ አይደለም ግን እርስዎ የሚናገሩላት ኢትዮጵያ ታላቋ ኢትዮጵያ ባህር ሳይኖራት ቀርቶ አያውቅምና ኢትዮጵያ የባህር ባለቤትነት መብት የህግ የታሪክና የተፈጥሮ መብት እንዳላት ያምናሉ ወይ? ኢትዮጵያውያን በዚህ ረገድ ምን ተስፋ ያደርጉ? አንድ። ሁለተኛ፣ አዲስ አበባዎችን የሚያናገሩት መቼ ነው? እንደ ነዋሪ እርሶስ ስለ አዲስ አበባ ልዩ ጥቅም ያለት እርግጠኛ አቋም ምንድን ነው የሚል ነው አንዱ ዜጋ ልዩ ጥቅም የሚያገኝበት ሁኔታ በዜጎች መሀል እኩልነት ይፈጥራል ወይ? ሶስተኛ ጥያቄ፣ እርስዎ የሚሰብኳት ታላቋ ኢትዮጵያ ዜጎቿን እኩል የምታቅፈው ታላቋ ኢትዮጵያ አሁን ባለው ህገ መንግስት የምትታወቅ ይመስሎታል ወይ? አመሰግናለሁ። ጥያቄ የምጠየቁ ሰዎች ልክ እንደ ቴዎድሮስ እንደ ቤቶች ድራማ ታሪካዊ አመጣጥ አያስፈልገንም ጠቅላይ ሚኒስቴር ዶክተር አብይ ድምጽ በሌለው ምልክት ቋንቋችን ከልብ ልናመሰግኖት እንወዳለን። እኛ መትመት ሳናቸው በአራቱም አቅጣጫ ተሰባስበን ለዘመናት ምንም በመካከላችን ዲስክሪሚኔሽን ሳይኖር ለዘመናት በምልክት ቋንቋችን አንድ ላይ ሆነን ተስማምተን በፍቅር ቆይተናል በሀገራችን ውስጥ የተለያዩ ዲስክሪሚኔሽን እና እንደዚሁም የተለያዩ ችግሮች ደርሶብን ነው የኖር ነው። ስለዚህ በአካል ጉዳተኞች ላይ ምን ለመስራት አስበዋል? ለጠቅላይ ሚኒስትር አብይ እነዚህንና ሌሎችም ጥያቄዎች ነበሩ የቀረቡላቸው። የሰጧቸው ምላሾች ደግሞ እንስማ። እናንተን ነው መልሰው አይደክማችሁ። እሺ፣ አመሰግናለሁ። በመጀመሪያ በኢትዮጵያ የሴቶች ትግል ውስጥ ደማቅ ቀለም ቀብታ ያለፈች ጀግና ሴት በዚህ አዳራሽ ከእኛ መካከል እንዳለች ስለሰማው ብርቱካን ሚደቅሳን እንዳመሰግን እንዳመሰግን ይፈቀድልኝ። ብርቱካን ሚደቅሳ የፖለቲካ ነጋዴ ሳትሆን የነጻነት ታጋይ ስለሆነች የመጀመሪያው ጥያቄ እናት፣ በጣም ነው የማመሰግነው፣ እድሜ ይስጥልኝ። ደጋፊ ቢኖር ይበጃል፣ እናቶች ከጎኑ መሆን አለብን ብለዋል። ከሁሉ በላይ የእናቶች ከጎኔ መሆን ያስፈልጋል። በጸሎት ያስቡኝ። ውቢት ከሚኒሶታ የዶክተር ጉሩም ባለቤት ጉሬ ያስለ መልካም ባለይዘሽ እያመሰገነ ይኖራልሽው። ያው መቼም ለትምህርት ብለሽ እንዳነሳሽ ተስፋ አደርጋለሁ። ሀገራችንም ማገልገል እንፈልጋለን። እኩል የሥራ ዕድል አለ ወይ? ምን ታስቧል ነው ያልሽው? ያው አብረን እንፈጥራለን። እንግዲህ አብረን እንፈጥራለን። በጋራ መሞከር ነው። ነይ ተብለሻል። ከመጣሽ በኋላ አብረን እየፈጠርን እዚህ የሚከፈለውን አንከፍልም፣ እዛ በሚከፈለው ትሰራለች ማለት ነው። ልበ ብርሃኑ ቴዎድሮስ እስትራቴጂክ የሆኑ ከባድ ከባድ ጥያቄዎች አንስቷል። ጊዜ ሲኖረን ዘርዘር አድርገን መወያየት ስለሚያስፈልግ ሶስቱንም ጥያቄዎች ይዣቸዋለሁ። የባህር በር፣ የአዲስ አበባ ልዩ ጥቅም፣ ህገ መንግስት ኢትዮጵያን ታውቃለች ወይ? ጊዜ ውስድን እንወያያለን ካንተ ጋር ለዚህ መድረክ ሰፊ ሰዓት ስለሚወስድብኝ ጥያቄን ሪኮግናይዝ አድርጌ ማለት ፈልጋለሁ። ለአካል ጉዳተኞች ምን መስራት ታስቧል ብለው አንድ ወንድም ላነሱት ጥያቄ እንደተባለው ኢትዮጵያ ውስጥ የአካል ጉዳተኞች አቴንሽን አላገኙም። ያ እንዲሆን ዲያስፖራው እንዲተባበር፣ እንዲደጋገፍ ጥያቄ ያቀርበናል። በቅርቡ ለልበ ብርሃን እና ለአይናቸው ለተሰወሩ ሰዎች ሻል ያለ ትምህርት ቤት ለመክፈት እየሰራ እንገኛለን እንዲሁም አካላቸው ለጎደሉ ሰዎች የዊልቸር ፋብሪካ ልንከፍት እየሰራን ነው እናንተን እንዳይመለከት ምን ማድረግ እንደምንችል እያየን የምናግዝ የምንሰራ መሆኑን ልገልጽልዎ እፈልጋለን አቶ አበበ በለው ሁሉን ይመለከታል ወይ? እርቁ ትግራይን፣ ኦነጉን፣ ኢህአፓውን ብለዋል። ለምን መኝ ሰው እንደረሱ አልገባኝም። ሁሉንም ይመለከታል። እርቁ የሚከፋፍለው ሰው የለም። ሁሉም ኢትዮጵያዊ እርቅ ይገባዋል፣ ያስፈልገዋል ብለን እናምናለን። የተለየ የለም። በርሶ ሚዲያ መለየት እንደሌለበት ያስተምሩ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ጠቅላይ ሚኒስትር አቢይ አህመድ የዛሬ የሎስ አንጀለስ ጉብኝታቸውን አጠናቀው ታዲያ ነገ ሰኞ ሚኒያፖሊስ ሜነሶታ ነው የሚገቡት። እዚያም ልዑካኑን ለመቀበል ኢትዮጵያውያን በዝግጅት ላይ ናቸው። ከሁሉም የማህበረሰብ አባላት የተወጣጣ ኮሚቴ ዝግጅቱን ከጀመረ ሰነባብቷል። ትዝታ በላቸው የኮሚቴውን አስተባባሪ አቶ ተሽተ ዋቄን አነጋግራለች። አቶ ተሽቴ ዋቆ ስለ ትብብሮ በጣም አመሰግናለሁ። እስቲ ስለ ራሶ ስለ ኮሚቴው ይግለጹኝ። እርሶ የኮሚቴው መሪ ነዎት። እኔ ተሽቴ ዋቆ እባላለሁ። ክቡር ጠቅላይ ሚኒስትር አብይ አህመድን በሚኒሶታ ለማቀበል ቋቋሞ ኮሚቴ መሪ ነኝ እና ኮሚቴው የኢትዮጵያን ማህበረሰብ በሚያንጸባርቅ መልኩ ሁሉንም ብሔረሰብ በሚያጠቃልል መልኩ የተ ቀናጀ ኮሚቴ ነው። ከዛ የተውጣጣ ሰዎች ያሉበት ኮሚቴ ነው። ከዚህ ወር ካለንበት ወር መጀመሪያ ጀምሮ ዝግጅት ስናደርግ ነበር። አሁን ወደ መጨረሻው ሰዓት ቀርበናል። በጣም ጥሩ በሆነ መልኩ ሁሉንም ማህበረሰብ በሚያጠቃልል መልኩ እየተዘጋጀን ነው። እሺ፣ በጣም አመሰግናለሁ አቶ ተሽቴ። እስቲ ከዝግጅቱ አንዳንዱን ይግለጹልኝ። ምን አይነት ዝግጅት ነው እዚህ በዋሽንግተን ዲሲ በተደረገው ከፍተኛ የህዝብ ቁጥር ያነጋገሩ አለ ለእራትም ከተወሰኑ ሰዎች ከምሁራን ከንግድ ማህበረሰብ ጋር የተቀመጡበትና የተወያዩበት አለ እንዲሁም ደግሞ በታውን ሆል ፎርም እሳቸው ሰው ጥያቄ እየጠየቀ እሳቸው የሚመልሱበት ሁኔታ አለ ምን አይነት ዝግጅት ነው የናንተ እንግዲህ ያው ምንሶራ የምትታወቅበት አንደኛው ነገር በኦሮሞ ማህበረሰብ እንደ ሊትል ኦሮሚያ ወይንም ትንሿ ኦሮሚያ ተብሎ ነው የምታወቀው እና በዚሁ መሰረት ወደ አስራ ሶስት ሺህ የሚይዝ ቦታ ታርጌት ሴንተር ነው ያዘጋጀ ነው አዳራሽ ያ ያዘጋጀ አዳራሽ የእኛን ልትብት ልዩ የሚያደርገው ከየቦታው የኦሮሚያ ክልላዊ መስተዳድር ፕሬዚዳንት ዶክተር ለማ መገርሳ በዚህ ተገኝተው ከኦሮሞ ማህበረሰብ ጋርም ንግግር ስለሚያደርጉ አብዛኛው ሰው ከሌላ ስቴትም እዚህ ሚድዌስት የሚኖሩ ኦሮሞ እና ሌሎች ማህበረሰብም እዚህ እየመጡ ናቸው እና ሰኞ ንግግር የምደረገው በታርጌት ሴንተር ነው። ወደ አስራ ሶስት ሺህ ሰው የሚይዝ ቦታ ነው የሚዘጋጀው ከዚያ በማቀጠል እዛ ላይ ከአስር ሰዓት ጀምሮ ነው ሰው የሚገባው እና ኤንተርቴንመንት የእያንዳንዱ ባህል እዛ ላይ ይታያል። ፕራይም ሚኒስቴራችን ከማግባቱ በፊት ፕራይም ሚኒስቴሩ ከገቡ በኋላ በምረቃ ይጀምራል። የዚህ አገር ባለስልጣናትም በቦታው ይገኛሉ። ከዛ በኋላ ምሽት ላይ የዲነር ሪሴፕሽን እና የጥያቄና መልስ ዝግጅት ነው ያለን። የስንት ሰዓት ዝግጅት ነው እንግዲህ ይሄ ይህ ስድስት ሰዓት የስድስት ሰዓት ስድስት ሰዓት ላይ ነው ምጀምሮ ማታ ማለት ነው ከስድስት ሰዓት ጀምሮ እስከ አስራ አንድ ሰዓት ላይ የሚሄደ ለአራት ሰዓት የሚሄደ ዝግጅት ነው ያለን። የሚኒሶታ ባለስልጣናት ይገኛሉ ብለዋል። በስም ያውቋቸዋል እነማን ናቸው? በዲነር ሪሴፕሽኑ ላይ ገቨርነር ማርክ ዴይተን የሚኒሶታ ዋና አስተዳሪ ነው፣ እሳቸው ይገኙበታል። ከሴኔተሮች ውስጥ ደግሞ ሴኔተር ኤሚ ኮበሸር በዚህ አጋጣሚ የቪዲዮ መልእክት ልካለች። መገኛት ዲሲ በዚህ ሰዓት ማኖር ስላለባት መገኘት አልቻለችም፣ ግን ሜየሮቹ ሜየር ጃቅ ፍራይ ሚኒያፖሊስ ከንቲባ ኤርፖርትም ተገኝተው አቀባበል የሚያደርገው እሱ ነው። ሌሎችም የዚህ ሀገር ሴኔተሮችና ኮንግረስ ኮንግረስ ማን ኪት ኤሊሰን በዚሁ አጋጣሚ ይገኛል እና አብዛኞቹም ስቴቱ ሴኔተሮች ይገኛሉ ማለት ነው። አቶ ተሽቴ የኦሮሚያ ክልላዊ ፕሬዚደንት አቶ ለማ መገርሳ ጋር ስላቀዳችሁት ውይይት አጠር ያለ ገለጻ ስቶኝ እና ያ ማክሰኞ ነው አይደለም? የሆነው ማክሰኞ ጠዋት ነው የሚሆነው፣ ቁርስ ላይ ነው ያ ቁርስ ላይ ነው የሚሆነው። እዛ ላይ ደግሞ በተለይ በአሁኑ ኦሮሚያ ውስጥ ካሉ ማህበረሰብ እዛ ተወላጅ የሆኑ ማህበረሰብ የምትሳተፉበት በኦሮሚያ ክልል ያሉትን የፀጥታ ሁኔታ አንዳንድ ጥያቄዎች የንግዱ ማህበረሰብ፣ የሴቶች ማህበረሰብ፣ የወጣቶች ማህበረሰብ በዛ በኩል ንግግር ይደረጋል። የእነኚህ ቡድኖች መሪዎች ንግግር ያረጋሉ ያረጋሉ በተለይ በሀገሪቷ ውስጥ ያለውን እንዴት ማሳተፍ እንደምችሉ አንዳንድ አስተዋጽኦዎች ማስጣት ጥያቄ መጠየቅ እንደዛ አይነት ነገር፣ እንደዛ ነው የምታሄደው። መልካም፣ መልካም ዝግጅታችሁ የሰመረ እንዲሆን እንመኛለን። ጠቅላይ ሚኒስትሩና ክቡራት ለማ መገርሳ ምዛ በሚገኙበት ጊዜ እንዲሁ ዜናውን እንሸፍናለን። አሁን ለሰጡኝ ማብራሪያ አመሰግናለሁ አቶ ተሽቴ ዋቆ በጣም እናመሰግናለን። እናንተም ከኛ ጋር ሆናችሁ ይሄ እንግዳውስ ትልቅ ታሪካዊ ቀን ነው። በተለይ ፕራይም ሚኒስትር ምንሶታ ማምጣት በታሪክ የመጀመሪያው ነው። በምንሶታ የምኖሩ እና በአገር ቤትም ያሉ ሰዎች በጥሞና እንደምከታተሉ እናደርጋለን። እናንተም ይሄን ከበር በማድረጋችሁ በጣም እናመሰግናችኋለን። እሺ ጊዜ እርስጥልኝ አድማጮች የምትከታተሉት በአስራ ዘጠኝ እና በሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ አስራ አራት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችን ሊገባደድ የቀረውን ጥቂት ደቂቃዎች ናቸው። ከእናንተ ከአድማጮቻችን የደረሱን አስተያየቶች እናሰማችሁ እናሰማቸው። ሰላም ለእናንተ ይሁን፣ ለኢትዮጵያ ሕዝብም ሰላም ይሁን፣ ለአፍሪካ ሁሉ ሰላም ይሁን። በጣም አዝኛለሁ። በጣም በጣም ነው ያዘነው ይህ ሰው ጥበቃ የማይደረግለት ምንድን ከበስተጀርባ ውስጥ ያለው ምንድን ነው እንዴ? እንዴት ነው አንድ ትልቅ ኢንጂነር ኢትዮጵያን ከደህንነት ይቀይራል የተባለን። እስቲ እናንተ አስቡት እስቲ ሁላችሁም እንደበያላችሁበት እንዴ! ማን የገደለው? መንግስት ይህንን አጣርቶ ለኢትዮጵያ ሕዝብ ድፍንፍን ማድረግ አይደለም። መስቀል አደባባይ የሚለፍ የፈነዳውን ድፍንፍን እንዲል አንፈልግም። ፍርድ እንጠብቃለን፣ ፍትህን እንጠብቃለን። ስለዚህ የኢትዮጵያ ሕዝብ በሙሉ ጥናቱን ይስጣችሁ። አንድ ኢንጂነር ሊሞትብን ሺህ ኢንጂነሮች ይኖሩናል። አይቆምም አባይ ለሱ ለቤተሰቡ ጥናት ይስጣቸው ላቶኝ እግዚአብሔር ይመስገን አባቶቻችን አንድ በሆናቸው በጣም በጣም ደስ የሚል እግዚአብሔር የተመሰገነ ይሁን እሱ ባለው ጊዜ ያደረገው ሰውማ ይሄ ነገር አይመጣም ብሎ ቁርጥ አውቆ ነበር እግዚአብሔር እሱ የማይሳነው አምላክ ይህን ላሳየን አምላክ ይክበር ይመስገን እነሱንም ያቆይልን እኒያኛውንም እኔኛውንም እግዚአብሔር ያክብራቸው ያክብራቸው። እኛ እኛኛው እሺ ብሉ እኛኛው እሺ አይሉም የሚል ጥርጣሬ ነበር ማለት ነው። ሰው ነንና እግዚአብሔር ይመስገን። እግዚአብሔር ይመስገን። እነሱንም እግዚአብሔር ያክብራቸው። ይሄ ነው ወደ ሕይወታቸው መመለስ ይሄ ነው በቃ። ለኛ ምሳሌ ይሆኑናል እንጂ እኛ ምን እነሱ ምሳሌ አይደለንም እና እነሱ ናቸው ሚስጥሩን የጌታን ሚስጥር የሚያውቁትና በማውቁት መሰረት ተገናኙ ተመልሰው። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር እስምን ሰይጣንን ወደ ረግረግ ጨለማ ረግጦር ረግጦር እነሱን አስነስቶ ያስታረቀንና አምላክ እግዚአብሔር ይመስገን። ምን ይሳነዋል? አለቃ አያሌው ታምሩ ይህን ሰው በሞታቸው መሞታቸው በጣም እኔ አሳዘነኝ። ዛሬ እሳቸውን አስታወሰኝ። ምክንያቱም እሳቸው ሲሞቱ ምንም እንትን ስርዓት እንኳን አልተደረገላቸው፣ መሬት እንኳን አልተባረከላቸውም። ተክላይ ማለት ሲቀበሉ የነበርኩና በጣም ያሳዝነኛ ሳስባቸው ይህንን ባለመያታቸው በጣም ያሳዝናል። እግዚአብሔር ይመስገን የቆምነው ነው አየነ የሞተ ይብላል እንጂ የእኛ የቆምነው እድሜ የሰጠን ጠቅላይ ሚኒስትር አብይ አህመድ አሜሪካ ተገኝተው ኦርቶዶክስ ቤተክርስቲያን አባሎችን ሲያወያዩ ሰማው እና ካሉት ልነሳና የኤርትራና የኢትዮጵያን ጉዳይ ያስረዝመው የሁለታችሁ ሳትስመኑ በመክረት ነው ሲሉ ሰማዋቸው። እና በነገራችን ላይ ኢህአዴግ ከገባ በኋላ ነው እኮ ኦርቶዶክስ ሃይማኖት ለሁለት የተከፈለው። ደርግ ከኤርትራ ጋር ትግል ሲደረግ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነበረች፣ አንድነቷን ጠብቃት ተቀምጣ ነበረ። በዛው ጦርነት ግን የፈየደችው ነገር አልነበረም፣ አላስታረቀችም። እና ይህ አባባል የፖለቲካ አለመዘጋጀት ወይ ለፍትህ አለመቆም ነው እንጂ ቤተ ክር በዚሁ ዝግጅታችን ይጠናቀቃል። ደህና ደሩ። አብራችሁን ስላመሻችሁ እናመሰግናለን። ነገ ሰኞ እንገናኛለን።